ወደ ምሽቱ አብይ ርዕስ የፊታችን ጥቅምት 27 2005 ዓ.ም ለሚካሄደው የዩናይትድ ስቴትስ አጠቃላይ ምርጫ ዴሞክራቲክ ፓርቲው ለፕሬዝዳንትነት እንዲወዳደሩ ያጫቸው ባራክ ኦባማ እጩነታቸውን በትላንት ምሽቱ የፓርቲያቸው ጉባኤ ላይ በይፋ አሳውቀዋል። በመጪዎቹ ምረጡኝ ዘመቻቸው ሁለት የመጨረሻ ወራትም ደጋፊዎቻቸው አብረዋቸው እንዲቆዩ ጠይቀዋል። የቪኦኤ ብሔራዊ ዘጋቢ ጉባኤ ከተካሄደበት ሻርለት ካልራይና ያስተላለፈው ሪፖርት አለ። ሰለሞን አባቴ ያቀርበዋል። እስካሁን ካደረጓቸው የምረጡኝ ዘመቻ ቅስቀሳዎቻቸው የትናንቱ የባራክ ኦባማ ንግግር እጅግ የጎላው ነበር። ለሁለተኛ የዋይት ሃውስ ዘመን የደጋፊዎቻቸውን ድምፅ ለማግኘት የሀገሪቱን ምጣኔ ሀብት ገጽታ ወደ ተሻለ አቅጣጫ ማዞር መቻላቸውን ለማሳመን ያደረጉት ንግግራቸው ባልተቋረጠ የጉባኤው ተሳታፊዎች ጭብጨባና አድናቆት የታጀበ ነበር። አሁን ችግሮቻችን የሚፈቱ ናቸው። ፈተናዎቻችንን ልንጋፈጣቸው ልናሸንፋቸው የምንችላቸው ናቸው። መንገዳችን አስቸጋሪ ሊሆን ይችላል። የሚያደርሰን ግን ወደ ተሻለ ስፍራ ነው የምጠይቃችሁ ያንን መድረሻ እንድትመርጡ ነው የዘንድሮ ምርጫ አሜሪካውያን በምጣኔ ሀብት በታክስ በኢነርጂ እንዲሁም በጦርነትና ሰላም ጉዳዮች ላይ በትውልድ የቀረበላቸው በእርሳቸውና በተቀናቃኛቸው ሪፐብሊካኑ ሚትራምኒ መካከል ያለ እጅግ የጠራ ምርጫ መሆኑን ሚስተር ኦባማ አመልክተዋል የእርሳቸው ፖሊሲዎች ለከበርቴ አሜሪካውያን ከቆመው የሪፐብሊካን መንገድ ይልቅ መካከለኛ ገቢ ያለውን አሜሪካዊ የሚያጠናክሩና ብዛቱንም የሚያሰፉ መሆናቸውን ለማስጨበጥ ሞክረዋል። ኦባማ አክለውም በውጭ ፖሊሲ ላይ አከናውኛለሁ የሚሉትን ተግባር የኢራቅን ጦርነት ማቆማቸውን፣ ጦራቸውን ከአፍጋኒስታን ለማውጣት ቀን መቁረጣቸውንና ኦሳማ ቢንላደንን የገደለው ልዩ ኃይል ተልእኮ ማሳካታቸውን በመዘርዘር ተናግረዋል። ፕሬዚደንቱ በመጨረሻም አሜሪካውያን ከፓርቲ ልዩነት ይልቅ ለብሔራዊ አንድነት ያደላ ድጋፍ እንዲሰጧቸው በመጠየቅ ነው ንግግራቸውን የቋጩት። If you believe in a country where everyone gets a fair shot and everyone does their fair share and everyone plays by the same rules, then I need you to vote this November. እያንዳንዱ ፍትሐዊ ድርሻውን በሚያገኝባት ፍትሐዊ ድርሻውን በሚያበረክትባት ሁሉም በአንድና አንድ ደንብ በሚመራባት አገር የምታምኑ ከሆነ በመጪው ምርጫ ድምፅ እንድትሰጡ ጠይቃለሁ። ከፕሬዚደንት ባራክ ኦባማ በፊት የተናገሩት ምክትላቸው ጆ ባይደን የተቀናቃኞቻቸው ሪፐብሊካን እጩዎች ሚት ራምኒና ፖል ራያን ዋነኛ ተች ናቸው ነው የሚባለው። ፕሬዚደንት ባራክ ኦባማ ኦሳማ ቢንላደንን ላስወገደው ተልዕኮ ልዩ ትዕዛዝ የሰጡበትና የአሜሪካን የመኪና ኢንዱስትሪ ከሞት ለማትረፍ የወሰኑበት አቋሞቻቸው ሰውየው ምን ያህል ጀግና እንደሆኑ ያሳያል ብለዋል። ምክትል ፕሬዚደንት ባይደን ፕሬዚደንቱ አራት ተጨማሪ ዓመታት የሚገቧቸው መሆኑን ቅልብጭ እና ቁልጭ አድርገው ነው ያስረገጡት። አሁን በኩራት የምንናገረው ባለፉት ስድስት ወራት ስናገር የሰማችሁትን ነው። ኦሳማ ቢንላደን ሞተዋል። ጄኔራል ሞተርስ ድነዋል። የራምኒ ዘመቻ ቡድን ባወጣው መግለጫ ፕሬዚደንቱ ባለፉ አራት ዓመታት ተፈትነው ያልሰሩ ተመሳሳይ ፖሊሲዎችን ለማራመድ ነው ድጋፍ እየጠየቁ ያሉት ብለዋል። ፕሬዚደንት ኦባማ የተናገሩበት የጉባኤው የሶስት ቀናት ጉዞ ማብቂያ መድረክ ምርጫው እስኪካሄድ ላለው ለመጪው የሁለት ወራት ጊዜ በብዙ ያነቃነቃቸውና ጥንካሬን የሰጣቸው መሆኑን ቁጥራቸው የበዛ የዴሞክራቲክ ፓርቲው ልዑካን አመልክተዋል። የሕዝብ አስተያየት ቅኝቶች እንደሚጠቁሙት ሁለቱም ወገኖች ያላቸው የመመረጥ ዕድል እጅግ የተ ቀራረበ መሆኑን ያሳያሉ። ሁለቱም ወገኖች ቅስቀሳዎቻቸውን አጠናክረው ቀጥለዋል። የዲሞክራቲክ ፓርቲውን ጉባኤ ከስፍራው ሲዘግብ የቆየው ሪፖርተራችን ተወልደ ገብርኤል ደግሞ ከአዳራሹ ወጣ ብሎ ያገኛቸውን ኢትዮጵያ አሜሪካውያን ቤተሰብ አባላት አነጋግሮ ነበር። ስሜ አሜን ስርግው ነው። ፕሬዚደንት ኦባማ ያቀረቡት ጸንቷል ያሉት አስደስቶናል። ወደፊቱም ለአራት ዓመት የሚቀጥለው የሚያደርጉት በጣም ጥሩ ነገር እና ለአገሪቷን የሚያገነባ እንደሆነ ተገንዝበናል። ስሜን አኦድ ስርጎ ይባላል። ፕሬዚደንቱም ሌሎችም ተናጋሪዎች ለዚች ሀገር ብቻ ሳይሆን ለዓለም ሕዝብ ሁሉ ትልቅ መልእክትን ያስተላለፉት የተስፋ መልእክት ነው። የሚያበረታታ ነው። ትምህርትን የሚጠቅስ ነው። ከዛም አልፎ ተርፎ ይህች ሀገር ምን ያህል ከውጭ ለመጡ ለእኛ አይነቶቹ እንደምታስብ ድጋፍ እንዳላት የተመሰረተችውም በኢሚግራንት ወይም ከውጭ በመጡ ሰዎች እንደሆነ በተደጋጋሚ ተጠቅሷል። እና ያ በቀጥታ እኛን የምንመለከት ነው። ለእኛም ደግሞ ለልጆቻችንም ለሌሎችም ወገኖች ተስፋ ይመስለኛል። የዚህ ሀገር ኢኮኖሚ አስቸጋሪ ወቅት ላይ ነው ያለው። በደከም ባለበት ወቅት እንደዚህ አይነት መሪ ማግኘቱ ቀላል ነገር አይደለም። ለማንኛውም ሀገር በተስፋ እና በጽናት የሚመራ መሪ ቀላል እንትን አይደለም። ቀላሉ ማግኘት አይደለም እና አሜሪካውያን ብቻ ሳይሆኑ የዓለም ሕዝብ ሁሉ በእኚህ መሪ በጣም የሚደሰቱና ተስፋ ያላቸው መስሎ ነው የታይ። መቸም ሻርለት በጣም ብዙ ባይባሉም በርካታ ኢትዮጵያውያን አሉ፣ ኤርትራውያንም አሉ። ግን በብዛት ተሳትፎ አይታይም። እና ምን ያህል የተደራጃችሁ ናችሁ? ምን ያህል ትገናኛላችሁ? ሻርለት አዳጊ ሀገር ናት። በአጠቃላይ ኢትዮጵያውያንም በዛው አንጻር ቁጥራችን እየተበራከተ እየመጣ ነው እና እንገናኛለን። በተለያዩ መስኮች በእምነት በኩል በቤተክርስቲያንም ሆነ በሌላ በተለያዩ የመገናኛ ዘዴዎች እንገናኛለን እና ኢትዮጵያውያን ስራ ሀርድ ወርከሮች ናቸው። ስለዚህ እቺ ከተማ ደግሞ ለቤተሰብ ለማስተዳደር በጣም አመቺ ከተማ ስለሆነች ስራም ደግሞ በመጠኑ ስላለ አብዛኞቹ ኢትዮጵያውያን በአሁኑ ሰዓት ስራ ላይ ነው የምናተኩረው እና እርግጥ የሀገሪቷን የፖለቲካ ሁኔታ ባለመገንዘብ ሳይሆን የመጀመሪያው ኃላፊነታችንና አላማችን ቤተሰቦቻችን እንደመሆናቸው ያንን አሁን ብዙዎች ወገኖች በአሁኑ ሰዓት ከተማይቱ በጣም ቢዚ ስለሆነች ስራ ላይ ናቸው አሉት። በሆቴልም አካባቢ፣ በታክሲማ አካባቢ፣ በተለያዩ የስራ መስኮች ያሉ ወገኖች በጣም ቢዚ ናቸው እና በዛ ምክንያት ላይታዩ ይችላሉ። በዚያ አካባቢ እና በዛ ላይታዩ ቢችሉ ያላቸው ተሳትፎ አነስተኛ ነው ለማለት አይደለም።